The voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሀርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ማክሰኞ መጋቢት 15 2007 ዓ ም ስርጭት ይዤ ማስተናግዳችሁ ሶሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። ጽዮን ግርማም ተከታዩዋ ፕሮዲውሰራችን ነች መሰለኝ፣ በስቱዲዮ ከኃይሉ ታምራት ጋር ትገኛለች። ከምሽቱ አንድ ሰዓት ተኩል ድረስ አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ስጥልኝ። እንደምናመሻችሁ። በፈረንሳይ የአልፕስ ተራሮች ሰንሰለት አካባቢ በተከሰከሰው የጀርመን ዊንግስ አየር መንገድ የኤርበስ ኤ320 ጀት ውስጥ ከነበሩት አንድ መቶ ሀምሳ መንገደኞች መካከል አንድም ሰው በህይወት እንዳልተረፈ የሀገሪቱ የትራንስፖርት ሚኒስትር አስታወቁ። ከስፓኝ ባርሴሎና ከተማ ተነስቶ ወደ ጀርመን ዱሰልዶርፍ ለመብረር ተነስቶ የነበረው በረራው በተነሳ በሀምሳ ሁለት ደቂቃ ውስጥ ደቡባዊ ምስራቅ ፈረንሳይ ላይ ችግር እንደጠቆመው አስታውቆ ነበር ብለዋል ሚኒስትሩ ኤሌን ቪዳሊስ። በአደጋው ከሞቱት መካከል ጀርመኖች፣ ስፓኞችና ምና ምናልባትም የቱርክ ተወላጆች እንዳሉባቸው የገለጹት የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ የሀገራቸው ዜጎች የሆኑ ተሳፋሪዎች ይኑሩ አይኑሩ በእርግጠኝነት ለመናገር አልችልም ነው ያሉት። በሀገራችን መሬት የደረሰ እጅግ አሳዛኝ አደጋ ሲሉ የገለጹት የፈረንሳዩ ፕሬዚደንት ለጀርመኗ ቻንስለር አንገላ መርክል ቴሌፎን ደውለው ሀዘናቸውን እንደገለጹላቸው አስታውቀዋል። ቻንስለሯ በአደጋው እጅጉን በመደንገጣቸው ለቀኑ የተያዙላቸውን ሌሎች የስራ ቀጠሮች በሙሉ ሰርዘዋል ሲል የቻንስለሯ ቃል አቀባይ አስታውቋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ዛሬ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር በዋይት ሀውስ ተገናኝተው ይነጋግራሉ። ሁለቱ መሪዎች ውይይታቸውን የሚያካሂዱት የዩናይትድ ስቴትስ የጦር ሰራዊት በጦርነት በዳሸቀችው በዚያች ሀገር ወደፊት ስለሚኖረው ቆይታ፣ ለምን ያህል ጊዜ እንደሚቆይ ጥያቄዎች እየተነሱ ባሉበት በዚህ ወቅት ነው። የአፍጋኒስታንን የጋራ ስልጣን መንግስት የሚመሩት ፕሬዚደንቱ ጋኒ እና ዋናው ስራ አስፈጻሚ አብዱላ አብዱላ ትናንት ሰኞ ከከፍተኛ የዩናይትድ ስቴትስ ባለስልጣናት ጋር ተገናኝተው ተወያይተዋል። ውይይቱ ፍሬያማ ነበር በማለት የዩናይትድ ስቴትስ ጉዳይ ሚኒስትር ጃን ኬሪ ተናግረዋል። በሌላ ዜና በዛችው ሀገር በአፍጋኒስታን በማዕከላዊ የሀገሪቱ ግዛት ይጓዙ በነበሩ መንገደኞች ላይ ታጣቂዎች ባደረሱት ጥቃት ቢያንስ 13 ሰዎች መግደላቸውን የሀገሪቱ ባለስልጣናት አስታውቀዋል። ከሌሊቱ በሰባት ሰዓት በርካታ የታጠቁ ሰዎች መንገደኞችን ይዘው ይጓዙ በነበሩ መኪናዎች ላይ ተኩስ መክፈታቸውን የመንግስቱ ቃል አቀባይ ገልጸዋል። የጥቃቱ ዓላማ አልታወቀም። እስካሁን ለጥቃቱ ኃላፊ ነኝ ያለ ወገንም አልተሰማም። በመጨረሻም በየመን ሺያ ሁቲ አማጽያን ዛሬ ወደ ደቡቧ የሀገሪቱ ግዛት ዘልቀው እየገፉ መሆናቸው ተሰማ ከሀገሪቱ ፕሬዚደንት ታማኝ ሚሊሻዎች ጋርም ከባድ ውጊያ አድርገዋል። ሽምቅ ተዋጊዎቹ አልዳሊያ የምትባል ከተማ የገቡ ሲሆን ከፕሬዚደንት አብዱራቡ ማንሱር ሃዲ ጋር ከባድ ውጊያ እንደተካሄደ ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት አመሰግናለሁኝ። ለዜናው ከምሽቱ 3 ሰዓት በ25ና በ31 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች ቆንጅት። ይህ በ1431 ኪሎ ኸርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የማክሰኞ መጋቢት 15 2007 ዓም ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በነገራችን ላይ አንዲት ነጥብ ከታሪክ ውስጥ ላስታውሳችሁ የዛሬ 123 ዓመት ጀርመናዊው ተመራማሪ ወይም ሳይንቲስት ሮበርት ኮች ቲቢ ወይም ቲዩበርክለሲስን የሚያስከትለው ችግር ምን እንደሆነ መንስኤው ምን እንደሆነ ባክቴሪያው ምን እንደሆነ ተመራምሮ አገኘ። እነሆ ዛሬ መጋቢት 15 የዓለም የቲቪ ቀን ነው። ቲዩበርክለሲስ ወይም ቲቪ በየአመቱ ከ1.3 ሚሊዮን በላይ ሰው በዓለም ዙሪያ ይገድላል። ከዚህ ተጎጂ ሰው የሚበዛው የሚገኘው ደግሞ በማደግ ላይ ያሉ በሚባሉ ደሃ ሀገሮች ውስጥ ነው። በተለይ በአሁኑ ጊዜ በዓለም ዙሪያ እየተስፋፋ የመጣው ከበርካታ መድኃኒቶች ጋር የተላመደና ለማከም አስቸጋሪ የሆነ የቲቢ አይነት ትልቁን ፈተና ደቅኗል። አዲስ አበባ የምትገኘው ዘጋቢያችን ማርታ ፋንደር ቮልፍ ሰሞኑን ከአዲስ አበባ ከተማ ወጣ ብላ ይህንን መድኃኒት ለመድ ቲቢ ለማግኘት እየተደረገ ያለውን ጥረትና ሙከራ ተመልክታለች። ቴክኖሎጂው አዲስ ዘዴ ነው። ኢትዮጵያ በአፍሪካ ውስጥ ለቲቢ እጅግ ተጋላጭ ከሚባሉት ሀገሮች በሦስተኛ ደረጃ ላይ የምትገኝ ሀገር ነች። በዓለም ውስጥ እንደዚሁ ከመሪዎቹ መሀል ያስቀምጣታል። ከመቶ ሺህ ሰው ሁለት መቶ ስድሳ የሚሆኑት የቲቪ ሕሙማን ናቸው። በኢትዮጵያ ማርታ ያየችው ውብሸት ደሴ የ28 ዓመት ወጣት ነው። በቲቪ እየተሰቃየ ለአራት ዓመታት ቆይቷል። ሐኪሞቹ ደግሞ ችግሩን ቶሎ አላገኙለትም። ለካስ ውብሸት ሲሰቃይ የኖረው በዚያው መድኃኒት ለመድ ቲቪ ነበር። ውብሸት በጣም ተጨንቆ እንደነበረ ነው የሚናገረው። መተንፈስ ሲያቅት እንዴት እንደሚያስጨንቅ ይታየሽ ነው የሚላት ማርተን። ብዙ ጊዜ እቤት ውስጥ ነበር የምቆየው ብዙ ወደ ውጭ አልወጣም ነበር ይላል። የዛሬ ስድስት ዓመት አካባቢ ውብሸት ቲቪ እንዳለበት ያወቀ ጊዜ ሐኪም ለመሆን ትምህርት ጀምሮ ነበር። ያን ጊዜ ታዲያ የደሙናሙና ጂን ኤክስፐርት በሚባለው መሣሪያ አልታየም ነበረ። ይህ መሳሪ ቲቢን ለመዋጋት በሚደረገው ጥረት ውስጥ እጅግ ዘመናዊ የሆነ የቴክኖሎጂ ውጤት ነው። ያንን ለብዙ መድኃኒቶች አልበገር ያለውን ቲቢ በምርመራ የማግኘቱን ዕድል እስከ 50 ከመቶ አሳድጎታል ጂን ኤክስፐርት። አሁን ኢትዮጵያ ውስጥ 81 ጂን ኤክስፐርት መሳሪያዎች እንዳሉ የማርቴ ዘገባ ይናገራል። እነዚህ መሳሪያዎች እያንዳንዳቸው 35 ሺህ የአሜሪካ ዶላር በዛሬዋ ዕለት ምንዛሪ 714,280 የኢትዮጵያ ብር ነው 57,856,680 ብር የሚያወጡ መሳሪያዎች ናቸው። በዚያ ላይ እያንዳንዱ ምርመራ ውድ እንደሆነ ነው የሚነገረው። አሁን ግን ክፍያው ከ350 ብር ወደ 180 ብር እንደወረደ ነው ዘገባው የሚጠቁመው። እንዲያም ሆኖ ግን ልብ ይበሉት ለአንድ ምርመራ ማለት ነው። የተባለው ቅነሳ የተገኘው ዩኒታድ በሚባል የጤና አገልግሎቶችን በገንዘብ በሚደጉም ተቋም ድጋፍ ነው። የዛሬው ቴክኖሎጂ ያኔ ቢኖር ኖሮ የዛሬ ሁለት ዓመት ፈጥኜ በዳንኩ ነበር ይላሉ ብሸት። ደፍነትሊ ማይ ስፑታም ሳምፕል ቢ ሴንት ፎር ጂን ኤክስፐርት ሴ ሶ ት ወይ ል ቢ ዲቴክትድ ን ናሙናዎቹ ለጂን ኤክስፐርት ይላኩ ነበር፣ ያለ ጥርጥር እርግጠኛ ነኝ። እናም ታክሜ ከዳንኩበት ጊዜ በሁለት ዓመት ቀድሜ እድን ነበር ይላሉ ብሸት። ኢትዮጵያ የሚሌኒየሙን የልማት ግቦች ቲቢን በግማሽ በመቀነስ መምታቷ ተነግሯል። በመጪዎቹ ሃያ ዓመታት ውስጥ የቲቢ የሞት መጠን በዘጠና አምስት ከመቶ መቀነስ አለበት በሀገሮቹ በድኅረ ሚሌኒየሙ የልማት ግቦች ትልም መሠረት። ይሁን እንጂ ግዙፍ የሆነ ቲቢን የማግኘት ጥረት በሥራቸው ላይ ብዙ ጫና እንደሚያደርስ በአለርት የሕክምና ተቋም ነርሷ ፈለቁ ጸጋዬ ይናገራሉ። እስካሁን ድረስ ከተከፈተ እስካሁን ድረስ በበቂ ነው እየተጠቀምን ያለ ነው። በቂ አልጋም በቂ መድኃኒትም አለን እስካሁን ድረስ ከዚህ በኋላ ደግሞ ተጨማሪ ነገሮች ካሉ ያው ተጨማሪ ነገር ይደረግልናል ብዬ ነው ማስበው። ደብሊዩ ኤች ኦ የዓለሙ የጤና ድርጅት እንደሚለው ደግሞ ብዙ ብዙ ገንዘብ ያስፈልጋል ለዚህ ሁሉ የወደፊቶቹን የቲቢ ህሙማን ለማከም። ሳባ ኃይለማርያም 23 ዓመቷ ነው። የቲቢ ሕክምና እያገኘች ያለችው በነጻ ነው። በነርስ ፈለቁ ክትትል ይደረግላታል። ነጻ ባይሆን ኖሮ መታክም ያዳግታት እንደነበር ትናገራለች። ወጣቷ ሳባ ብዙ የምታጣቸው ነገሮች አሉ። ጤና ናተ ነው እዚህ ስራ እንትተ ሁሉ ነገር ቤተሰብ እንትተ እዚህ ቁጭ የምትለው ታክሜ እነሱ ደግሞ ትሪት አድርገው በመዳኔ ደግሞ ደስ ይለኛል። በቀን ወደ አስራ ሁለት ኪኒን ነው እምወስደው፣ ያው በሚዛን ክ ልክ ነው የሚወሰደው። እኔ እሞጣው አስራ ሁለት መድኃኒት ነው መርፌም አለው መድኃኒትም መርፌም ማለት ነው። መርፌ ስምንት ወር፣ መድኃኒት ሁለት አመት ነው የተባለው። እንግዲህ አሁን ኢትዮጵያ ውስጥ ከቲቢ የመዳኑ አዝማሚያ መጠን እስከ ሰባ ከመቶ ይደርሳል። የዓለም ቲቢ ቀን ነው። ከኢትዮጵያ ቲቢን በመዋጋት ብዙ ይጠበቃል። ምርጫ 2007 ደረሰ። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዚደንት ዶክተር ጫኔ ከበደ ለጥያቄዎቹ መልስ ይሰጣሉ። ኢዴፓ የብሔራዊ የምርጫ ምክር ቤቱ አባልና የምርጫ ሥነ ምግባርን ደንብ የፈረመ ፓርቲ ሲሆን፣ ሰማያዊ ፓርቲ ደግሞ አባልም አይደለም፤ የሥነ ምግባር ደንቡንም አልፈረመም። ሁለቱ መሪዎች ለወሰዷቸው እርምጃዎች የየፓርቲያቸውን ምክንያቶችና ሌሎችም ጉዳዮችን ያብራራሉ። አዘጋጇ ትዝታ በላቸው ናት። የዝግጅቱ ሁለተኛ ክፍል በአድማጭ ጥያቄ ይጀምራል። ገረሱ ነኝ፣ ከሚኒሶታ ነው የምደውለው። ዛሬ አንድ ዓመት ተኩል ገደማ ወያኔ ኢህአዴግ ምርጫውን አስመልክቶ በሚስጥር ወይም በዝግ ባደረገው ስብሰባ ምን ማድረግ አለብን በዛ በቅንጅት ጊዜ የተከናነብነውን ሀፍረት አሁንም እንዳንከናነብ በሚል ባደረገው ስብሰባ ቻሌንጅ ያደረጉኛል የሚላቸውን ጋዜጠኞችን፣ ፓርቲዎችን ከመንገድ ውጭ ማስወጣት እንደሆነ አምኖበት ያንን ስራውን ሰርቷል። ማለት በነነጋዱ ፊሳ ቀጥተኛ አዝማችነት ወይም አዝማችነት ማለት ነው። ዛሬ ፓርቲ ስነ ምግባር ተፈረመ አልተፈረመ የሚለው ነገር ይህን ያህል ለውጥ የሚያመጣ ነገር አይደለም። ወያኔ እንደሆነ ህዝቡን እንደማያውቅ አድርጎ እንደማይነቃ አድርጎ እንደሚቆጥረው፣ ህዝቡ ግን በሚገባ ወያኔ ባህሪ ተረድቶታል። ትግሉንም ወደ አንድ አቅጣጫ እያጠቃለለው እየሄደ ነው። ስለዚህ ኔ ፓርቲ ስነ ምግባር ተፈረመ አልተፈረመ ለፓርቲዎቹ ምንም የሰጠው ጠቀሜታ እንደሌለ እናውቃለን። ይሄ በዓለም ዙሪያ ለማጭበርበር የሚጠቀምበት ስልት መሆኑ ነው። ስለዚህ እኔ በዚህ ላይ ምን እንደሚሉ አላውቅም። እኔ ጥያቄ ይህን ይመስላል። አመሰግናለሁ። ዶክተር ጫኔ ከበደ የኢዴፓ ፕሬዚደንት በዚህ ላይ እስቲ አስተያየቱን ቢሰጡን። ትክክል ነው እንግዲህ ሰላማዊ ትግል አንዱ ፈታኝ የሚሆነው እዚህ ላይ ነው። ሌሎችንም ሀሳብ ልዩነት አክብሮ መጓዝን ይጠይቃል። የትግል ስልትም ያን ያህል በረቀቀ መንገድ ከገዢው ፓርቲ ባልተናነሰ መንገድ ስትራቴጂ ነድፎ መሄድን ይጠይቃል። ከዚህ አንጻር ግን ገና ይህንን ያደርገናል፣ ያፈርሰናል ወይም ደግሞ ያስረናል፣ ያቀጭጨናል ብለን ፈርተን ወደ ኋላ ያልንበትም ጊዜም የለም። እሳቸው እንደ ጠቀሱት ከምርጫ ዘጠና ሰባት ጀምሮ አጠቃላይ የፖለቲካ ምህዳሩ የጠበበበት ሂደት ታይቷል። አጠቃላይ ህጎች የወጡበትም፣ ማሰሪያ ህጎች የወጡበትም ሂደት ታይቷል። እነዚህ ሁሉ ስልጣኑን የሚጋፉ ሀይሎችን በሙሉ የሚገታበት መንገድ ነው። ስልጣኔን ይጋሩኛል ያላቸውን ከሀገርም የሚያሰድድበትንም እዚህም የሚያፈራርስበትንም ስትራቴጂ ነድፎ ነው የሚጓዘው። ከዚህ አንጻር የእኛ የፖለቲካ ፓርቲ አንዱ የትግል ስልቱ እንዲህ አይነት ማያሰሩ ህጎች የማያሰሩ መሆኑን በግንባር ለገዢ ፓርቲ መንገድ ነው። ይህንንም የምንነግርበት መንገድ ይኸው የጋራ ምክር ቤቱ ፊት ለፊት ተገናኝተን በፖለቲካው ላይ ያለው አንደምታ ህዝቡ የተጎዳ መሆኑ እየተሸማቀቀ እየተሳደደ መሆኑ ከሀገር እየወጣ መሆኑ ሀገሪቱ የኢኮኖሚ እድገት አደገ የሚባለው መመዘኛው መስፈርቱ የኢትዮጵያ ህዝብ ወደ መካከለኛ ገቢ የሚያሸጋግር ስልት መነደፉ ሲሆን ነው ብቻ ነው ብያን እየተሟገስን ያለ ነው። ስለዚህ ይህ አይነት ችግር ባይኖርማ ትግልም ከመጀመሪያውኑ ባላስፈለገን ነበር። ከዚህ አንጻር ነው እኛ የምናየው ይህንን የጋራ ምክር ቤቱን። እሺ አመሰግናለው ኢንጂነር ይልቃል የሰማያዊ ፓርቲ ሊቀመንበር የሚመልሱልኝ አንድ በኢሜይል ደግሞ ይመጣለን ጥያቄ አለ ከአቶ ግዛቸው አበበ ምን ይላል ምርጫ በመጣ ቁጥር ገዢው ቡድን የሥነ ምግባር ደንብ የትብብር መድረክ ወዘተ እያለ ከተቃዋሚዎች ጋር መፈራረምን የመነጋገሪያ አጀንዳዎችን መወሰንን የክርክር መድረኮችን በጓዳ በቅንፍ ህዝብ በሌለበት ቦታና የቀጥታ ስርጭት በሌለበት ሁኔታ ውስጥ ያካሄዳል አንደኛ እነዚህ ነገሮች ኢትዮጵያ ውስጥ በምርጫ ለውጥ ለማምጣት በቅንፍ መንግስት ለመቀየር የሚያስችል መድረክ መኖሩን የሚያሳዩ ናቸው ወይ ወይም ገዢው ቡድን እውነተኛውን የህዝብ ድምፅ ወሳኝነትን የሚያረጋግጥ የምርጫ መድረክ አመቻችቷል ብለው ያምናሉ ወይ መድረኩ ከሌለ ይህን መድረክ ለማግኘት ስንት አመት እንጠብቅ ይላሉ አቶ ግዛቸው አበበ ኢንጂነር ይልቃል አላመቻቸም የለም ነው። እንዲህ አይነቱ ውይይቶችስ በጓዳ የሚደረጉ ውጤት ያመጣሉ ወይ ከተባለም እንደዚሁ ውጣ አያመጡም፣ ነው በግልጽ አነጋገር። ምክንያቱም ፖለቲካ በመሰረቱ የህዝብ ነው፣ የአደባባይ ስራ ነው። ዲሞክራሲም ከተባለ ለህዝብ ከህዝብ በህዝብ የተመረጠ ማለት ነው እና መነሻውም መድረሻውም ህዝብ የሆነን የአደባባይ ስራ በድብቅና በሚስጥር ማድረግ የትም እንደማያራምድና እንደውም ለጥርጣሬና በህዝብ ላይ አመኔታንም ለማሳጣት የሚዳርግ ነገር ነው ብዬ ነው የማምነው። በተግባርም የታየው ይሄ ይመስለኛል በዚህ በፓርቲዎች የጋራ ምክር ቤት ውስጥ ላሉ ፓርቲዎች በብዛት ህዝቡ ኢህአዴግ ላስመሳይነቱና ለአለም አቀፍ እርዳታ ሰጭና በዳሪዎች ለማስመሰልና ለህዝቡ ግንኙነት ስራ የሚጠቀምበት እንጂ የምር ዲሞክራሲን ከህዝብ ለማምጣት አይደለም የሚል በህዝቡ ላይ አስተያየት ስላለ እነዛ ነገሮች ውጤት አላመጡም። አሁን ዶክተር ጫኔ የሚናገሩት ነገር በንግግር ደረጃ ጥሩ ነው። ነገር ግን የኢትዮጵያ ፖለቲካ እየተሸመቀቀና እየተዳከመ ተስፋ እያሳጣን ሄደው ወይስ በጋራ ምክር ምክር ቤት ውስጥ በመስራታቸው እሳቸው ተስፋ ያሳየ ነገር አለ? ጋዜጦች ተዘግተዋል። የፖለቲካ መሪዎች እስር ቤት ናቸው። የሃይማኖት ነፃነት የጠየቁ ሰዎች እስከዛሬ መልስ አያገኙም። ዜጎች ይፈናቀላሉ። እነዚህ ሁሉ ነገሮች ሲሆኑ፣ አፋኝ አፋኝ አዋጆች ሲወጡ፣ እንደተባለው በዚህ በጋራ ምክር ቤት ውስጥ ተመካክረው መልስ ያስገኙን ነገር አለ? ወደፊት ያራመዱት ዲሞክራሲ አለ? ስለዚህ የምር የኢትዮጵያን ሕዝብ ፍላጎት ያሟላ ስለ አይደለም ነው እዛ ውስጥ የሌለነው እንጂ እውነተኛ ክርክር ቢሆን ንግግር ቢሆን ሀሳብ መለዋወጥ ቢሆን ባቻነት እና በአገር ልጅነት መተያየት ቢኖር ከዛ የተለየ እኛ የምንፈልገውም ነገር የለንም። የመጀመሪያዎችም ተሰላፊ እንሆን ነበር። ነገር ግን ይሄ ነገር ደግሞ እንዲመጣ ካስፈለግ አሁንም ከአገዛዝ መጠበቅ አያስፈልግም። ጊዜውን ለማሳጠር ጠያቂው እንዳሉት ሕዝብ ነው የስልጣን ባለቤት። መጠየቅ መብትን አስከብሩልኝ ማለት መብት የሆነውን ነገር ሁሉ አሳልፎ አለመስጠት፣ በፖለቲካ መሳተፍ፣ ገንዘብ ለማዋጣት ለውጤት መስራት። ያ ከሆነ አገዛዝ እና ጠመንጃ በአለም ታሪክ ህዝብን አሸንፎ አያውቅም። ስለዚህ ህዝብ የስልጣን ባለቤት ነኝ፣ ህዝብ የአገሬ ባለቤት ነኝ፣ ህዝብ እምወስነው እኔ ነኝ፣ ስልጣን የሰጠሁ ላጭር ጊዜ እኔ ነኝ፣ ይህንን ባበላሸህ ጊዜ አወርዳሃለሁ፣ እቃወመሃለሁ፣ እምቢላሃለሁ ብሎ መቆም ያለበት ህዝብ ነው እንጂ። ህዝብ ከተባበረ አምባገነን በታሪክ አሸንፎ አያውቅም የሚል እምነት አለኝ። ዶክተር ጫኔ ምናልባት መመለስ የሚፈልጉት ነጥብ ይኖራል፣ ኢንጂነር ይልቃል ባነሷቸው ነጥቦች ላይ ግን አያይዘው እንዲመልሱልኝ ከአድማጭ የመጣ ጥያቄ አለ፣ እሱንም ላንስ አለት። ምን ይላል። የምርጫ ህጉን አስመልክቶ ከተቃዋሚዎች አንዳንድ ቅሬታዎች ሲሰነዘሩ ይሰማል። እስከ ምርጫ ሁለት ሺህ ሁለት በተደጋጋሚ የሚነሳው የምርጫ ህጉ በተከታታይ በሁለት ምርጫዎች ያልተካፈለ ፓርቲ ይፈርሳል፣ እውቅናውን ይነፈጋል የሚለው ነበር። አሁን በምርጫ ሁለት ሺህ ሰባት ዋዜማ ላይ ምሬት የተሰማበት ሌላው የህጉ ክፍል በአንድ የምርጫ ጣቢያ ከ12 በላይ ተወዳዳሪዎች የፓርቲዎችና የግል ማለት ነው መቅረብ አይችሉም። ከ12 በላይ ፓርቲዎች ተወዳዳሪዎች ከቀረቡ ስድስቱ ባለፈው ምርጫ ውጤታቸው፣ ሌሎች ስድስት በእጣ ወይም በእድል ለመወዳደር ፍቃድ ያገኛሉ የሚለው ነው። ይህን አስመልክቶ ሁለት ጥያቄዎች አሉኝ ይላሉ። አንደኛ ተቃዋሚዎች ሕጉን በደንብ ሳያውቁ ነው ወይ የሚወዳደሩት? ጊዜው ደርሶ አንቀጾች እንደ ዱላ ሲመዘዙ ሮሮ የሚያሰማው ሕጉን ባለማወቅ ነው ወይስ በተገኘው አጋጣሚ ተቃውሞ ለማሰማት? ሁለተኛ ከላይ ከተጠቀሱት ነጥቦች ውስጥ ሌሎች አሰናካይ አንቀጾች ላለመኖራቸው እርግጠኞች ናችሁ ወይ ይላሉ። ምናልባት የእርስን ፓርቲ ላይመለከትም ይችላል። ነገር ግን እንደ አንድ የተቃዋሚ ፓርቲና እንደ አንድ የምርጫ ተወዳዳሪ ስለ እነዚህ ህጎች እርስዎ ምን አስተያየት አሉት? ዶክተር ጫኔ ከበደ አመሰግናለሁ ወይዘሮ ትዝታ ጥሩ ጥያቄ ነው። የሚወጡት አዋጆች ሁሉ ሙሉ በሙሉ ተግባራዊ የሚሆኑና ለኢትዮጵያ ህዝብ የሚጠቅሙ ናቸው የሚል እንደምታ የለውም። የእኛ ፓርቲ ከዚህ አንፃር የምርጫ ህጉ ክፍተት ያለበት መሆኑን በዚሁ በጋራ ምክር ቤት በኩል ችግር ያለባቸው አንቀጾች በሙሉ ተጠቅሰው ለውይይት ቀርበው በአጀንዳነት ያው ገዥ ፓርቲ ፍላጎቱን ባለማሳየቱ ምክንያት ውሳኔ ሳያገኙ የቀሩ ናቸው እንጂ በትና በትንተና ላይ የተመሰረተ ጥያቄ ሁሉ አቅርበናል። አሁን ባልሻቸው ነጥቦች ዙሪያ ላይ የምርጫ ህጉ የማያሰራ መሆኑን ወደፊት ለሚያጋጥመን የቀበሌ እና የወረዳ ምክር ቤት ምርጫ ላይም አሁን በሚገርምሽ ሁኔታ የሚያሳትፍ አይደለም። ተቃዋሚዎችን አንድ ተቃዋሚ ፓርቲ እስከ ሶስት መቶ አባል ነው የምክር ቤት አባል ነው እንጂ የሚያቀርበው ይሄ አስራ ሁለት የፖለቲካ ፓርቲዎች እንኳን ይቅረቡ ቢባል ያን ያህል ቁጥር በአንድ ቀበሌ ውስጥ የምታገኝበት ሂደት የለም። ይህ አንቀጽ ፍጹም ስህተት የሆነ እና ማሰሪያ የሆነ ነው። ይህም ሁሉ በማስረጃ ላይ አስደግፈን ያቀረብንበት ሂደት አለ። አሁን የተባለውም እጣ የሚባለውም ዜጎቹን የፖለቲካ ተሳትፎ የሚገድብ ፣ ዲሞክራሲያዊ መብትን የሚገድብ መሆኑን ይህንንም አስረግጠን ተናግረናል። ወደፊት እነዚህን ህጎች እድሉን ካገኘንና አሁንም በምክር ቤት ተሳትፎ የሚደረግበት መንገድ ካለ የሌሎች ተቃዋሚዎች ኃይሎችም ተሳትፈውበት ይሄ የሚሻሻልበትን መንገድ ተጽዕኖ መፍጠር የሚቻልበት ያለ ይመስለኛል። የጥያቄው መልስ ተከታይ ክፍል በነገው ምሽት ይቀርባል። ወደ ተከታዩ ዝግጅት እንለፍ። የምስራቅ ናይል ተፋሰስ አካል በሆኑት በኢትዮጵያ በግብፅና በሱዳን መካከል የአባይ አጠቃቀምና የታላቁ ህዳሴ ግድብ የመርህ ስምምነት ትናንት ካርቱም ላይ ተፈርመዋል። ስምምነቱ የተፈረመው በሦስቱ ሀገሮች መሪዎች በሱዳኑ ፕሬዚደንት ኦማር ሐሰን አልበሺር፣ በግብፁ ፕሬዚደንት አብዱልፈታህ ኤልሲሲና በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሱዳን ሪፐብሊካን ቤተ መንግሥት ውስጥ በተከናወነ ሥነ ሥርዓት ነው። የሰነዱን ይዘትና የስምምነቱን ምንነት አስመልክቶ የኢትዮጵያን የውሃ ኢነርጂና የመስኖ ሚኒስትር አቶ አለማየሁ ተገኑን ትናንት ስምምነቱ እንደተፈረመ አግኝተናቸው ናቸው ነበር። ለቪኦኤ የሰጡት ማብራሪያ ቀጥሎ ይቀርባል። ወደዚህ ስምምነት ለመድረስ የተወሰኑ ወራትን ጨርሷል። በሦስቱ ሀገሮች ውጭ ጉዳይ ሚኒስትሮች እና በባለሙያዎች ከኛም ጭምር ይሄ ጉዳይ ሲታይ የነበረ ከታየ በኋላ ለአገሮቹ የውሃ ፍላጎት ለሰውም ለልማትም ለሶስቱም ሀገሮች ያስፈልጋል የሚል አጠቃላይ የሆነ ስምምነት ከተደረገ በኋላ እነዚህን ስምምነቶች ለመተግበር የምንከተለው መርህ ምን መሆን አለበት የሚል የመሪህ ስምምነት ነው በሶስት ሀገሮች መሪዎች የተፈረመው። ምንድን ናቸው ጭብጦቹ የስምምነቱ? አንደኛ እነዚህ መርሆች ወይንም ፕሪንስፕልስ የሚባሉት አንደኛው የዚህ የትብብር ስምምነት ወይንም ፕሪንስፕል ኦፍ ኮኦፕሬሽን የሚባሉ ሁለተኛው የልማት እና የአካባቢያዊ ኢንቴግሬሽን ቀጣይነት ይሄ ማለት ምንድን ነው? ፕሪንስፕል ኦፍ ዴቨሎፕመንት እንደ ሪጂናል ኢንቴግሬሽን እንደ ሰስቴናቢሊቲ የሚል መርህ እዚህ ውስጥ ያው እንደሚታወቀው እኛ ታላቁን የኢትዮጵያ ህዳሴ ግድብ ኃይል ለማመንጨት እየሰራን ነው ያለ ነው ይሄ ደግሞ ለኢኮኖሚ እድገት በጣም አስፈላጊ ነው እና ከሪጂናል ጠቀሜታውም አኳያ ቀጣይነት ያለው በጣም አስተማማኝ የሆነ የኢነርጂ ሰፕላይ ስለሚሰጥ ይሄ እንደ አንድ የመርሁ ዝርዝር ነው እና አንዱ የተቀመጠው መርህ ይሄ ነው። ሌላው እንግዲህ ከዚህ በፊትም ደጋግመን ስንለው የነበረው ዓለም አቀፍ ተቀባይነትም ያለው የጉልህ ጉዳት ሀገሮች በእርስ በእርሳቸው ጉልህ ጉዳት ሊያስከትል የማይችል ልማት ነው በየሀገሮቻቸው መስራት ያለባቸው። ከዚህ አኳያ ፕሪንስፕል ኦፍ ኖት ቱ ኮዝ ሲግኒፊካንት ሀርም የሚለውን እንደ አንድ መርህ የ ሌላው ከዚህ በፊትም በብዛት ስናነሳ የነበረው የፍትሐዊ እና ምክንያታዊ ተጠቃሚነት ነው። ይህም ፕሪንሲፕል ያው ዓለም አቀፍ ፕሪንሲፕል ነው። በተለይ ለሁለቱ ሀገሮች ሁልጊዜ ስናነሳላቸው የነበረ ፕሪንሲፕል ነው። ይህንን ፕሪንሲፕል መቀበላቸው አንድ በጣም ትልቅ ጉዳይ ነው እና ሌላው ከዚህ በፊት እኛ ያስቀመጥነው የዳም አሞላል የተቀመጠ እቅድና የተቀመጠ መርህ አለ ያንኑ የሚያረጋግጥ የውሃ ሞላል ሴናሪዮ ሂደታዊ ነው ወይም ፕሮግሬሲቭ ነው ብለን ነው እቅዳችንም ውስጥ አስገብተን እየሰራን ያለ ነው። ይሄም ያው ለአንድ ፕሪንሲፕል የተያዘ ነው። ሌላው እንግዲህ አሁን ጥናት ከኢንተርናሽናል ፓነል ኦፍ ኤክስፐርት ያስቀመጠው ለሶስቱ ሀገሮች ያስቀመጠው ጥናት አለ። ይሄም የውሃ ፍሰትና በአካባቢና በህብረተሰብ እንደዚሁ በኢኮኖሚ ላይ የሚያመጣው ተጽዕኖ የሚል ነው። ለዚህ ደግሞ የሀገሮች ዳታ ያስፈልጋል ጥናቱን ለማከናወን እና ከዚህ አኳያ የተያዘው ፕሪንስፕል ፕሪንስፕል ኦፍ ኤክስቼንጅ ኦፍ ኢንፎርሜሽንን ዳታ የሚል ነው። ከዚህ ይሄንም በተመለከተ መረጃን የማግኘት ሌላው ያው እኛ ኢንተርናሽናል ስታንደርዱን ጠብቀን ዳም እየሰራን ነው። ስጋት እንዳይኖር የዳም ሴፍቲ ፕሪንሲፕል አስቀምጠናል። በአጠቃላይ እነዚህ ሲሆኑ ሌላው በሰላማዊ በሆነ መንገድ ችግሮችን የመፍታት ፕሪንስፕል ነው ያስቀመጥ ነው። እና እነዚህ ናቸው እንግዲህ ዋናዎቹ ጭብጦች። ከዚህ በፊት በግብጽ በኩል ሲነሱ የነበሩ ጥያቄዎች ነበሩ። ስጋታቸውን በግድቡ መዋቅር በራሱ ላይ ሲገልጹ ነበረ። እንደውም ለካርቱምም ያሰጋታል የሚልም ሀሳብ ተንጸባርቆ ነበር በአንድ ጊዜ። በሌላ ጊዜ የግድቡ ቁመት እንዲቀንስ እንደሚፈልጉ፣ ወደ ግድቡ የሚገባው የውሃ መጠን እንደሚቀንስ እንደሚፈልጉ፣ እነዚህን ነጥቦች ሁሉ አንስተው ነበር እና በአሁኑ ስምምነት ውስጥ ተካተዋል ተነስተዋል። እነዚህ ጉዳዮች እነዚህ ነገሮች በዚህ ውስጥ በእነዚህ ፕሪንስፕሎች ውስጥ ሊካተቱ አይችሉም እና እነሱም ያነሱት ጉዳይ የለም። ሌላው የዳም ሴፍቲ በተመለከተ ኢንተርናሽናል ፓናል ኦፍ ኤክስፐርቱም የዳም ሴፍቲ ዓለም አቀፍ ስታንደርዱን በጠበቀ ዲዛይን መሰረት እየተሰራ ነው ያለው ብሎ ነው ሀሳቡን የሰጠው። እና በዛ ዙሪያ እነሱ ቢያነሱም እንደ ኢሹ ሆኖ የቀጠለ ጉዳይ አይደለም በእነሱም በኩል እና በዚህም በአሁኑም በዚህ ውይይት ውስጥ ገብቶ ውይይትም ሊደረግበት ወይም በዚህ ውይይት ውስጥ ልያዝ የሚገባ ጉዳይ አይደለም። ይሄ እንግዲህ ስምምነቱ ተፈርሟል። ዛሬ ከስምምነቱ መፈረም በፊት ግን ግብፅ ታሪካዊ መብት ብላ ምትጠቅሰው ነገር ነበረ። ይህን ነገር አንስተናል ከእርሶ ጋር። ዛሬስ ያነሱት ነገር ነበረ ፕሬዚደንት ኤልሲሲ በዚህ ዙሪያ ምንም የተነሳ ጉዳይም የለም። በቀደም ዕለትም እንደነገርኩ ይሄ በዚህ ፕሪንስፕል ውስጥ ሊካተት የሚችል ጉዳይ አይደለም። ሊካተት የሚችል ጉዳይ ቅድም የጠቀስኩል ፍትሃዊና ምክንያታዊ ተጠቃሚነት ነው። ፍታዊና ምክንያታዊ ተጠቃሚነት ኮታን የሚያስቀምጥ መርህ አይደለም። የግብፁ ፕሬዚደንት ኤልሲሲ በዛሬ ንግግራቸው ከፊርማው ስነ ስርአት በኋላ አሁንም የዚህ የግድብ ጉዳይ ለሀገራቸው የስጋት ምንጭ እንደሆነ ገልጸዋል። በእርግጥ ለኢትዮጵያውያን የልማታቸው ምንጭ ሊሆን ይችላል፣ ነገር ግን ከእናንተ ያልተናነሰ የህዝብ ቁጥር ላላት ግብፅም የህይወት ምንጭ ነው ብለዋል። እንደውም የህይወት ምንጭ ብለው ነው የጠሩት። ብቸኛው የውሃ ምንጫችን ነው ያሉትና ስጋታቸውን ሲገልጹ ምን ፈልገው ነው ምን ጠብቀው ነው ከዚህ ትብብር፣ ከዚህ ስምምነት ምን ፈልገው ነው የሚለውን የእሳቸውን አገላለጽ ራሳቸው ነው ምቶ። ነገር ግን እኛም በዚህ በቅድም በጠቀስኩልህ ፕሪንስፕል ኦፍ ዲክላሬሽን አግሪመንት ላይ ውሃው ለሁላችንም የህይወት ምንጭ ነው ብለን ያስቀመጥ ነው የሕይወት ምንጭና ለልማት አስፈላጊ ብለን ነው ያስቀምጥ ነው። ለአንዱ ለሌላው ብቻ ሳይሆን ለሁላችንም የሕይወት ምንጭ ነው። ይሄ ኦልሬዲ የተቀመጠ ጉዳይ ነው። እንግዲህ ያው ምንድን ነው እንደሚገባኝ ከሆነ የተቀመጠው ፕሪንስፕል አንዱ ኢንሲግኒፊካንት ሀርም ወይንም ጉልህ ያልሆነ ጉዳት ነው፣ እና ይህንን ፕሪንስፕል ስራ ላይ ከማዋል አኳያ ሁላችንም ተግተን እንስራ ሊል አይነት ትርጉም ሊኖረው ይችላል ብዬ ገምታለሁ። ለስምምነቱ ዘላቂነት ስጋት የሚሆን ነገር እርስዎ እንደ የጉዳዩ ባለቤት እንደመሆኖ ያስተዋሉት የታዘቡት ነገር ይኖራል? እዚህ ላይ መድረሳችን እኔ እንደ ትልቅ ጉዳይ ነው የምቆጥረው። አብረን ለመስራት ትብብር ለማድረግ መርህ ማስቀመጣችን፣ የሚታወቁ ዓለም አቀፍ ፕሪንስፕሎችን ላይ መስማማታችን እኔ እንደ አንድ ትልቅ ጉዳይ ነው የምወስደው። እንደገና ደግሞ ጉዳዮችን በሰላማዊ መንገድ የመፍታት መርህ አስቀምጠናል። በዚህ ፍሬምወርክ ውስጥ ነው ሁሉም ነገር ሊመጡ የሚችሉ ነገሮችም የሚፈቱት በዚህ ውስጥ ስለሆነ እንደ ስጋት ነው ብዬ በአሁኑ ሰዓት ይሄ ነው ለማለት አልችልም። ለመሆኑ ጠብቀው ነበር የዛሬው ቀን ይፈጠራል ይከሰታል ብለው? በዚህ በታሪክ ሂደት ውስጥ እንግዲህ ኢትዮጵያ በቅንነት ላይ በተመሰረተ የራሷን ዳም በየትኛውም ዓለም ውስጥ ተደርጎ የማይታወቅ ትልቅ ኃላፊነት ወስዳ የዳሙ ጉዳት ይጠና በዓለም አቀፍ የባለሙያዎች ቡድን ብላ ይሄንን ስታደርግ የቆየች ሀገር ናት። ጥናት ቡድኑም ምክረ ሀሳቡን ሲያመጣ እነዚህንም ምክረ ሀሳቦች ለማስተናገድ በቁርጠኝነት ነው የገባችበት እና ይሄንን ሁሉ የሀገራችንን ጥረት ስትመለከት ወደዚህ አይነት ነገር መምጣት የሚያሳዩ ሁኔታዎች ነበሩ እና ቀኑን ባት እንዲህ በዚህ ቀን ነው ባትልም ይሄ በኢትዮጵያ በኩል የነበረው ቅንነትና ከጎረቤት ሀገሮች ጋር ለመስራት ያላት ፍላጎት እንደዚህ አይነት ውጤት እንደሚያመጣ መገመት ይቻላል። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አጫጭር መረጃ። አንድ የዩናይትድ ስቴትስ ዶላር 20 ብር ከ41 ሳንቲም ተመንዝሯል። ዛሬ ነገ፣ አዲስ አበባ ከፍተኛ ሙቀቱ 23 ዝቅተኛው አስር ይሆናል። ካፊያ ይኖራል። በእኛ በኩል እስከ ምሽቱ 3 ሰዓት እስከምንገናኝ ድረስ ጤና ይስጥልኝ። መልካም ቆይታ ነው።